ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ስርጭት አሁን ጀመረ። ¶¶ ነው የመርቲ ወረዳ ስብሰባ አዳራሽ ውስጥ ነው። ያው አሁን ምንም እስካሁን ያው እኛን እረፍት የተረከበ ነው የለም። ትናንትና ነው የገባነው። መኪናዎቹም አድሮ አሁንም ውሎ እዛው ነው ያሉት። እኛም እዛው ነው ያለ። ነው ከወራት በፊት ከኦሮሚያ ሆሮ ጉድሩ ወለጋ ዞን አቤጎንደር ወረዳ የተለያዩ ቀበሌዎች ውስጥ ተፈናቅለው በኦሮሚያ ክልልና በአዲስ አበባ ቅሬታ ለማቅረብ ሲመላለሱ ከነበሩ ተፈናቃዮች አንዱ ከተናገሩት እየተወሰደ ነው። አሁንም ችግር ላይ ነን ይላሉ። ሙሉ ዘገባው በዕለቱ አቢርስ ይቀርባል። ረቡዕ የካቲት 16 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችንና አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ሀብታሙ ስዩም ነው። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኮርኔሌስ ቴነር፣ እንዲሁም የዌብና ማኅበራዊ የመገናኛ ቅንብሮች አሰናጃችን አበባየሁ ገበያው፣ የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የቀጥታ ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን የሚቀጥሉትን ዝግጅቶች እናቀርባለን። ቀዳሚው ታዲያ የዕለቱ አብይ ዜና ነው። አድማጮቻችን፣ እንደምናመሻችው ከዜናዎቹ ጋር ሀብታሙ ስዩም ነኝ። ዩናይትድ ስቴትስ አምነስቲ ኢንተርናሽናል የህዋት ተዋጊዎች በነሐሴና መስከር ሞር ላይ በአማራ ክልል የፈጸሙትን ጾታዊ ጥቃቶችና ሌሎች የጭካኔ ድርጊቶችን ዘርዝሮ ያወጣው ሪፖርት እጅግ እንዳሳሰባት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ዛሬ ባወጡት መግለጫ አስታውቀዋል። ቃል አቀባዩ አክለውም በጦርነት ውስጥ ተሳታፊ የሆኑ ሁሉም ወገኖች ሰብአዊ ጥሰትን እንዲያወግዙና በንጹሐን ዜጎች ላይ የሚደርሱ ጥቃቶችንና እንግልቶችን እንዲያቆሙም ጠይቀዋል። ግጭቱን በዘላቂነት ለማስቆም በሚደረገው ጥረት ውስጥ ገለልተኛ ምርመራ ተደርጎ ለደረሱ ጥቃቶች ሙሉ ተጠያቂነት እንዲኖር ጠንካራ አቋማችን ነው ብለዋል። ፕራይስ በመግለጫቸው በሚፈጸሙ ጥቃቶች ዙሪያ በተከታታይ የሚወጡ ሪፖርቶች እየተካሄደ ያለው ወታደራዊ ጦርነት በአስቸኳይ መቆም እንዳለበት ያሳያል ያሉ ሲሆን ዩናይትድ ስቴትስ ከሁሉም ወገኖች ጋር በመነጋገር ጥቃቶቹንና የጭካኔ ድርጊቶቹን ለማስቆም ሕይወት አድን ሰብአዊ እርዳታ ያለምንም መሰናክል ለማዳረስ እና ለግጭቱ ሰላማዊ መፍትሄ ለማምጣት የምታደርገውን ጥረት እንደምትቀጥልም አስታውቀዋል። የተባበሩት መንግሥታት ድርጅት በመካከለኛው አፍሪካ ሪፐብሊክ ውስጥ በሳምንቱ መጀመሪያ በቁጥጥር ስር የዋሉ አራት የሰላም አስከባሪ ኃይል አባላትን ለማስለቀቅ እየጣረ እንደሆነ አስታወቀም። አራቱ የፈረንሳይ ዜግነት ያላቸው ወታደሮች ሰኞ ዕለት ነበረ በዋና ከተማዋ ባንጁል በሚገኝ አውሮፕላን ማረፊያ ውስጥ በቁጥጥር ስር የዋሉት። ወታደሮቹ በወቅቱ በማዕከላዊ አፍሪካ የመንግስታቱ ድርጅት የሰላም ተልዕኮ ውስጥ ከፍተኛ አመራር የሆኑትን ጀኔራል ስቴፋኒ ማርቺኒዮሩን አጅበው እንደነበረ ተነግሯል። የሀገሪቱ ፕሬዚደንት ፋውስቲን አርቼንጋም በዚያ ቀን ነበረ ከቤልጅየም ወደ ሀገራቸው የሚመለሱት ጀኔራሉ ከበረሩ በኋላ አጃቢዎቻቸው በቁጥጥር ስር ውለዋል። ይሄ ከሆነ ከግማሽ ሰዓታት በኋላ የፕሬዚደንቱ አውሮፕላን አርፏል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኔ ዱጃሪች ኒውዮርክ ላይ ለዘጋቢዎች ሲናገሩ የሰላም አስከባሪው ተልኮ አራቱን ግለሰቦች ለማስለቀቅ ከሀገሪቱ መንግስት ጋር ግንኙነት ጀምረዋል ብለዋል። በቁጥጥር ስር የዋሉትን ወታደሮች በተመለከተ የሀገሪቱ ፖሊስ እስካሁን ድረስ የሰጠው ምክንያት የለም። ይሁን እንጂ ከወታደሮቹ መታወቂያና ታጥቀውት ከነበረ መሳሪያ ምስሎች ጋር የተሰራጩ የማህበራዊ መገናኛ መልክቶች ፈረንሳይ ፕሬዚደንቱን ለመግደል ማሴሯን እያነሱ የሚሆነ ጅሉ ናቸው። ከሩሲያ ጋር ግንኙነት እንዳለው የተነገረ የማዕከላዊ አፍሪካ ዌብሳይት ፈረንሳይ የሐሰተኛ መረጃ ዘመቻ ስትል ያወገዘቻቸውን ወንጀላዎችን ከአተሙ አውታሮች መካከል አንዱ ነው ተብሏል። ደቡብ አፍሪካ እስላማዊ ታጣቂዎችን ለመዋጋት ወታደሮቿንና ጥይት የማይበሳቸው ተሽከርካሪዎቿን እንደ አዲስ ወደ ሰሜን ሞዛምቢክ ካቦ ዴልጋዶ ቀጠና መላኳን ጀምራለች። ይህም ባለፈው ዓመት ሐምሌ ወር ላይ በደቡብ አፍሪካ ልማት ማህበረሰብ ሳዴቅ የተጀመረው ወታደራዊ ጣልቃ ገብነት አንድ አካል መሆኑ ተገልጿል። ከእስላማዊ መንግስት ጋር ግንኙነት ካላቸው ታጣቂዎች ጋር ለመዋጋት እስካሁን ከሶስት ሺህ በላይ የሳዴቅ አባላትና የሩዋንዳ ተዋጊዎች ወደ ሞዛምቢክ የተላኩ ሲሆን ግጭቱ ከ3000 ሰዎች በላይ ሕይወትን ቀጥፏል። ከ800 ሺህ በላይ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ወታደሮቻቸውን ወደ ሞዛምቢክ ክላኩ የሳዴቅ አባላት ሀገራት መካከል ቦትስዋና፣ ሌሴቶ፣ አንጎላና ዛምቢያ ሲገኙበት ሩዋንዳ በሞዛምቢክ ፕሬዚደንት ፊሊፔ ኑሴ በተደረገላት ግብዣ ተጨማሪ ወታደሮቿን መላኮ ይታወሳል። የካናዳ ዋና ከተማን ለሳምንት ያሽመደመደውን መሳይ አድማ በዩናይትድ ስቴትስ ለማድረግ የጭነት መኪና ሾፌሮች ማቀዳቸው ተሰምተዋል። ሾፌሮቹ የኮሮና ቫይረስ የግድ ደንቦችን በመቃወም መዳረሻውን በመዲናዋ ዋሽንግተን ዲሲ ያደረገ የ4,000 ኪሎ ሜትሮች ጉዞ ለማድረግ ወስነዋል። ሮይተርስ ፔፕልስ ኮንቬይ የተሰኘውን አስተባባሪ ቡድን ጠቅሶ እንደዘገበው ሾፌሮቹ ኢኮኖሚውን ማነቃቃትና ሀገሪቱን ዳግም ክፍት የማድረግ ግብ አላቸው ብለዋል። 11 ቀናትን የሚፈጀው የሾፌሮቹ የተቃውሞ ጉዞ ወደ ዋና ከተማዋ ዘልቆ ተገባ። በአቅራቢያው ባለ የቀለበት መንገድ ላይ በአውሮፓውያኑ ታህሳስ አምስት ለመገኘት እንዳለመ የአስተባባሪው ቡድን መግለጫ ያመለክታል። የዩናይትድ ስቴትስ መከላከያ መስሪያ ቤት አራት መቶ የብሔራዊ ዘብ አባላትን መድበዋል። ከዚህ በተጨማሪ 50 የጦር መኪኖች በ ጎዳናዎች ላይ ዝግጅ ሆኖ እንዲቆሙ ፍቃድ ሰጥቷል። ቢያንስ ብራይት የተባሉ ሾፌርና አስተባባሪዎቹ መኪኖቹ የት የሚቆሙ የት ጥያቄዎቻችን ካልተመለሱ የትም ማንሄድም ብለዋል። ከጥያቄዎቻቸው መካከል የኮቪድ ክትባትና የፊት ጭምብል አስገዳጅነት እንዲቀር የሚጠይቀው ይገኝበታል። ሩሲያ በዩክሬን ላይ ለወሰደች እርምጃ አጸፋ የሚሆን ማዕቀብ ጃፓንና አውስትራሊያ እንደጣሉ ታውቋል። ሁለቱ ሀገራት ቀደም ብለው ውሳኔዎቻቸውን ያስተላለፉትን ዩናይትድ ስቴትስ የአውሮፓ ሕብረት ካናዳና ጀርመንን ተቀላቅለዋል። አውስትራሊያ ምንጊዜም በጉልበታቸው ከሚመኩት በተቃራኒ እንደምትቆም የተናገሩት የአገሪቱ ጠቅላይ ሚኒስትር ስካት ሞሪሰን ከሁሉም አጋሮቻችን ጋር በመሆን ሩሲያን እንጋፈጣለን ብለዋል። ተከታታይ ማዕቀቦች እንደሚጠበቁና ይህም የሂደቱ ጅማሬ መሆኑንም አክለዋል። የአውስትራሊያ ማዕቀብ በሩሲያ የጸጥታ ምክር ቤት አባላት ላይ ያነጣጠረ ሲሆን፣ ጃፓን በበኩሏ የተመረጡ የሩሲያ ዜጎች ሀብት እንዳይንቀሳቀስና የሩሲያ ቦንድ ሽያጭ በግዛቷ እንዳይካሄድ ወስናለች። የዩክሬን የውጭ ጉዳይ ሚኒስትር ድሚትሮ ኩልባ የሩሲያው ፕሬዚደንት ቭላዲሚር ፑቲንን ተጨማሪ ቅጣት ለማስቆም ከዚህም ከረር ያለ ማዕቀብ በአስቸኳይ እንዲጣል አሳስበዋል። በትናንትና ዕለት ለተወሰዱ እርምጃዎች ምስጋናቸውን ያቀረቡት የሀገሪቱ ጠቅላይ ሚኒስትር አሁን ላይ ፑቲንን ለማስቆም ጫናው መጠናከር አለበት፣ ዛሬውኑ ኢኮኖሚውና አጋሮቹ በብርቱ ሊመቱ ይገባል ብለዋል። በዓለም ላይ ለስራ ከዋለው የፕላስቲክ መጠን ከአስር በመቶ ያነሰው ብቻ ለመልሶ ጥቅም እንደዋለ የመጣኔ ሀብት ትብብርና ልማት ተቋም የተሰኘው ድርጅት አዲስ ሪፖርት ይፋ አድርገዋል። ቅንጅትና ዓለም አቀፍ መፍትሔ በተሰኘው ርዕስ ይፋ የተደረገው ሪፖርት ዓለም አቀፍ የፕላስቲክ አጠቃቀም ስምምነት እንዲኖር ለመጠየቅ በተጠራ ስብሰባ ዋዜማ የወጣ ነው። ሪፖርቱ በ2019 የአውሮፓውያኑ ዘመን ብቻ 460 ሚሊዮን ሜትሪክ ቶን ፕላስቲክ ለጥቅም ውሏል። ይህ ቁጥር ከ2000 ዓ ም ወዲህ በእጥፍ መጨመሩንም አመላካች አድርጓል። ሪፖርቱ 9 በመቶ ብቻ የፕላስቲክ ተረፈ ምርት መልሶ ለስራ እንደሚውል፣ 19 በመቶ የእሳት እራት እንደሚሆን፣ 50 በመቶ ደግሞ በቀጥታ ወደ ቆሻሻ መጣያ ስፍራዎች እንደሚጋዝ አስረድተዋል። ከዚህ በተጨማሪ በ2020 የአውሮፓውያኑ ዘመን ከቀዳሚው ዓመት ጋር ሲነጻጸር ኮቪድ-19 በመላ ዓለም ሰዎች ፕላስቲክ መጠቀማቸውን በ2.2 በመቶ እንዲቀንሱ እንዳስገደዳቸው ተጠቁመዋል። የዓለም ሙቀት መጠን መጨመርና የአየር ብክለት ችግሮች በተንሰራፉበት በአሁኑ ሰዓት ሀገራት ለተግዳሮቶች በመቀናጀትና ዓለም አቀፍ ብላቶችን በማግኘት ምላሽ ሊሰጡ እንደሚገቡ ድርጅቱ አሳስበዋል። በስተመጨረሻም ከኮቪድ-19 ጋር በተያያዘ ዜና በተባበሩት መንግስታት ድርጅት ሰሜን ኮሪያን በተመለከተ ቁልፍ የሆኑ የሰብአዊ መብት ባለሙያዎች ዓለም አቀፉ ማኅበረሰብ ወደ ሀገሪቱ 60 ሚሊዮን ያክል ክትባቶችን ይልክ ጠይቀዋል። ሰሜን ኮሪያ የተስፋፋ የኮቪድ-19 ክትባት ዘመቻ ካልጀመሩ ሁለት የዓለም ሀገራት መካከል አንዷ ናት። ሰሜን ኮሪያ ኮቫክስ የተሰኘውን ዓለም አቀፍ የክትባት ስርጭት መርሃ ግብርን ጨምሮ ከተለያዩ ዓለም አቀፍ ተቋማት በኩል የክትባት ልግስና ጥያቄ ቢቀርብላትም ሳትቀበለው ቀርታለች። ሰሜን ኮሪያ ከክትባቱ መካከል ግማሹን ከተቀበለች በኋላ ሌላኛውን ገሚስ ክትባት ለማግኘት የጫና ሰለባ እሆናለሁ የሚል ስጋት እንዳለባት ከአገሪቱ ባለሥልጣናት መስማታቸውን ቶማስ ኦ ጄ ኩዊንታና የተባሉ የተባበሩት መንግስታት ልዩ የሰብአዊ መብት ጉዳዮች ሹም ተናግረዋል። በደቡብ ኮሪያ ሲውል በነበረ የፕሬስ ማስገንዘቢያ ላይ በተባበሩት መንግስታት ድርጅት የህፃናት መረጃ ድርጅት የክትባት ገበያ መዝገብ መሰረት በአሁኑ ጊዜ ኮቫክስ ለሰሜን ኮሪያ የመደበው ክትባት መጠን 1.29 ሚሊዮን ብቻ ነው። መርሃ ግብሩ አስቀድሞ 8.1 ሚሊዮን ገደማ ክትባት ለሰሜን ኮሪያ ቢመድብም ከሀገሪቱ መልስ በማጣቱ ቁጥሩን ቀንሰዋል። አድማጮች፣ ለዜና የተያዘው ሰዓት በዚያ በቃ። ከቀሪ የረቡ ምሽት ዝግጅቶች ጋር አብራችሁ ቆዩ። ሀብታሙ ስዩምን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን በ19፣ 22 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ ቦማ ጋሊሳና ጨሩ ቀበሌዎች ከስምንት ወራት በፊት ተፈናቅለው በኦሮሚያ ክልልና በአዲስ አበባ ቅሬታ ለማቅረብ ሲመላለሱ እንደነበሩ ያስረዱ ተፈናቃዮች አሁንም ችግር ላይ መሆናቸውን ተናገሩ። በትላንትናው ዕለት ከሰሜን ሸዋ ተነስተው ኦሮሚያ ክልል አርሲ ዞን አሰላ አርባ ጉጉ መርሲ ወረዳ ውስጥ በአቦምሳ በተባለ ከተማ ውስጥ እንደሚገኙም ተናግረዋል። አስቴር ምስጋናው ተከታትለዋለች። የተፈናቃዮቹ ተወካይ ነኝ ያሉትና ደስታው እንደሚባሉ የነገሩኝ ግለሰብ ዛሬ በስልክ ባደረግነው ቃለ ምልልስ በሆሮ ጉድሩ ወለጋ ዞን አቢ ደንጉር ወረዳ ቦሜ ጋሌሳ እና ጭሩ ቀበሌዎች ለ18 ዓመት የኖሩበትን ቀየ ለቀው እንዲወጡ የተገደዱት በ2013 ግንቦት ወር ላይ እንደነበር ነው የሚናገሩት። ምክንያቱን ደግሞ ሲያብራሩ ጥቃቱ አንደኛ ያው ሃይማኖት አዘላለ፣ ሁለተኛ ያው አማራ ናት፣ ከአማራ ጋር ግንኙነት ያለው መንግስትን ለምን ደገፋችሁ? ቀን መንግስት ስብሰባ ካስቀመጠ ምሽት ደግሞ ሌላ አካል ገብቶ ሲቀጥጥ ነው የሚያደርገው ህዝብ። ሌላ አካል ያሉት ማንን ነው? ሌላ አካል ያው ኦኔክሽን ነው ማለት ነው። እናንተ የመንግስት ደጋፊዎች ነበራችሁ። እኛ ገበሬ ነን። መሬት መሬት ካዝን ወደ አስራ ሰባት ዓመት የኖርነውን ንብረት ያካበት ነው። መሬቱን የሰጠንም ደግሞ ባስራዘ ዘጠና ስድስት የኦሮሚያ ክልላዊ መንግስት አቶ ጁነዲን ታዶናል። እርሻ እንድንሰራ የመሬት ባለቤትነት ደብተርም ተፈጥቶናል። የመሬት ባለቤትነት ግሪን ካርድ ማለት ነው ተፈጥቶናል። ያው ባለቤትነቱን አግኝተና ያለ ነው ለማለት ከዚያም ወደ አርሲዞን አሰላ አርባጉጉ መርሲ ወረዳ አቦምሳ በተባለ አካባቢ ቤተ ክርስቲያን ተጠግተው ቅሬታቸውን በአካባቢው ላሉ አመራሮች ተናግረው እንደነበር ይናገራሉ። አርሲዞን አሰላ አርባ ጉጉ አብራጃ አቦምሳ ወረዳ ላይ አረፍን። ከዛም በኋላ ያው አቤቱታ ለብዙ ጊዜ ወደ ወረዳ ተመላልሴን ስንጠይቅ ነበር። ምን ያህል ጊዜ የቆያችሁ እዛ? ወደ አንድ ወር እንደገባን አቤቱታ ብዙ ጊዜ ስናቀርብ ነበር የቆየን። መጠለያ ጣቢያ ውስጥ ነው የነበራችሁ? መጠለያ አይደለም ቤተ ክርስቲያን ነው፣ ቤተ ክርስቲያን ነው የቆየን አቤቱታ ስናቀርብ። አርሲ ያሰላ ላይ ያው እኛ ለእናንተ ማፈናቀላችሁን እውቅና የምንረዳችሁ ነገር ስለሌለ ወደ ኦሮሚያ ክልል መንግስት ማሄድ አለባቸው የሚለው ሀሳብ ነው የሰጠን። አርሲ ያሰላ ዞን ማለት ነው። ከነ ቤተሰቦቻቸው አምስት መቶ ሀምሳ አምስት የሚሆኑ ተፈናቃዮች ወደ አዲስ አበባ የገቡ ሲሆን ከእነዚህ መካከል አንድ መቶ ሰባት ተወካዮች ተመርጠው ለኦሮሚያ ክልል መንግስት ቅሬታ ለማቅረብ ወደየቢሮ እንደሄዱ አቶ ደስታው ይናገራሉ። አዲስ አበባ ባሉ አመራሮች ወከባ እንደደረሰባቸውና ወደ ሰሜን ሸዋ እንዲሄዱ ትእዛዝ መተላለፉን ይናገራሉ። ከፊት ለፊታችን ቅዳሜ ቀን የአፍሪካ አንድነት መሪዎች ስብሰባ ስለሚጀመር፣ ያው አሁን ለገጽታ ስለማትመቹ አሁን ብትዱ ይሻላል፣ ሰላም አስከባሪዎች እዚህ ጋር መቀመጥ አይቻልም ብለው የኦሮሚያ ክልል ጽሕፈት ቤት ዋና ኃላፊ ፕሬዝዳንቱ ጽሕፈት ቤት ኃላፊ ማለት ነው። አይ ይህንን ጉዳይ ዶክተር ቀንአ ጋርም እንመካከራለን ብሎ እናንተ ውጡ ብሎ ከዛም ተመካከሩና ከጀርባቸው ሌላ እነሱን የላከ አካል አለ፣ እነሱ በሌላ ተሊፎ አላቸው ስለዚህ እንዲውጡልን ብሎ ማፈራራ። መጠለያ ወደ ስጢፋኖስ ቤተ ክርስቲያን ነበር የተጠለል ነው በስረ አስራ ስድስት አካባቢ በቀጥታ የትናንትና ሰኞ ሳምንት አካባቢ ወደ አዲስ አበባ ሲንገባ አዲስ አበባ የካ ሚካኤል ቤተ ክርስቲያን አረፍን። ወደ ሶስት መቶ አስራ ዘጠኝ ደተኞች ሆነን ከህጻናት ጋር እዛ ካረፍን ቦታ ወይዘሮ ሊዲያ ትባል የአዲስ አበባ ከተማ ምክትል ጸጥታ ኃላፊ ቀጥታ ደብረ ብርሃን ትሄዳላችሁ አለችን። ደብረ ብርሃን እንዴት እንሄዳለን? እኛ የተፈናቀል ነው ከኦሮሚያ ክልል ነው እንዴት ነው ወደዛ፣ ምስሊ እንዴት ነው ብሎ ህዝቡ እር ብሎ ሲሰስ በስድስት አውቶቡስ መኪና ስልሳ አምስት ስልሳ አምስት ሰው በሚሸከመው መኪና ማለት ነው። ሰኪነ ተፈናቃዮቹ አዲስ አበባ በነበሩበት ወቅት ይደርስባቸው የነበረውን ወከባ በአይኑ መመልከቱን የሚናገረው የኢዜማ አባል መሆኑን የሚናገረው ብሩክ አየለ ነው። ፈረንሳይ ጉራራ ወጣት ማዕከል ባሉበት ወቅት ላይ ነበርና ይህ ኢንፎርሜሽን ደስተመለበት ላይ ሀሙስ ዕለት ጠዋት ከአንድ ስራ ባልደረባ በመሆን ወደዛ አካባቢ እንሄዳለን። ይህድን ባለንበት ወቅት ላይ ብዙ መቶ አርባ ተጎጂ ተፈናቃዮች ይላሉ እና በርካታ ችግሮች ላይ እንዳሉ ነገረኝ። ወደ ውስጥ ገብቼ ይህን ጉዳይ ማየት ፈልጋለሁ በምልበት ታ መግባት ይችላለ። ከዚ ገባው ስገባ በር ላይ ጠበቃነኝ። የምትል እንዴት ገባ ለምንቀራር፣ ለምን ታናገራለሁ የሚል ግርግር ተፈጠረ። ከዛ በኋላ ፖሶች መጡ። ፖሶች መግባት አችልም፣ የቀረጽከውን እና ፎቶግራፍ ያነሳውን አጥፋልኝ፣ አጠፋው

ለምን ትከለከላላችሁ? ለምን ህብረተሰቡ እንዲጠቀሙ ለማጣ አያደርጉም? ቀጠው ችግሮቻቸው ወደ መንግስት ለማጣት ላለት የሚነገር አነሳል ምንም እናቁ ታሪክ የለም። ማንም አካል እንዳይገባ ብሎሆን አላለ ሚዲያን እነገራለን በምንበት ወቅት ላይ ኦልሬዲ ወደ ስምንት ሰዓት አካባቢ ላይ ከዛ ካምፕ አወጥተው ጃልሜዳ አካባቢ ላይ እንደበተኗቸው እና ይሄ መረጃ ደረሰን። ከዛ በኋላ ወደዛ በምንሄድበት ወቅት ላይ ታፍነን ነበረ ተጀደበን ነበረ እና በዛ መሰረት እናንተ ካናገራችሁ በኋላ ለቀውናል ብለው ነገሩኝ። የአዲስ አበባ ሰላምና ጸጥታ ቢሮ ጉዳዩን አስመልክቶ ባወጣው መግለጫ ተፈናቃዮቹ ወደ ከተማይቱ ከመጡበት ጊዜ አንስቶ ጊዜያዊ ድጋፍ ማድረጉንና ከኦሮሚያ ክልል መንግስትና ከብሔራዊ አደጋ መከላከልና ስራ አመራር ኮሚሽን ጋር በጋራ ተፈናቃዮቹ በጊዜያዊነት ሊያርፉበት የሚችልበትን ቦታ እያመቻቸ መሆኑን ገልጿል። ዘላቂ መፍትሄ እንዲያገኙም ከሚመለከተው አካል ጋር ስሰራ ቆይቻለሁ ብለዋል። ከተማ አስተዳደሩ ይህንን ይበል እንጂ ተፈናቃዮች በስድስት መኪና ተጭነው ወደ አማራ ክልል ሰሜን ሸዋ ዞን እንዲሄዱ መደረጉንና ሰሜን ሸዋ ላይም ተቀባይን እንዳጡ አቶ ደስታው ይናገራሉ። ደብረ ብርሃን ደን ደብረ ብርሃን ደግሞ አንረከባችሁም ብሎ አሁንም ተመልሰን ወደ አርሲ የመጠነው ሁኔታ አለ። አሁን በምን ሁኔታ ላይ ነው ያላችሁት? መጠለያ ጣቢያ ሳይሆን ስብሰባ አዳራሽ፣ የወረዳው የመርቴ ወረዳ ስብሰባ አዳራሽ ውስጥ ነው ያው አሁን ምንም እስካሁን ያው እኛን የተረከበ ነው የለም። ትናንትና ነው የገባ ነው። መኪናዎቹም አድሮ አሁንም ውሎ እዛው ነው ያሉት። እኛም እዛው ነው ያለ ነው። በአማራ ክልል የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻዲቅ ተፈናቃዮችን ለመቀበል ፈቃደኛ ያልሆኑበት ምክንያት ሲገልጹ ከበላይ አመራሮች ጋር ተወያይተን ወደ መጡበት ቦታ እንዲመለሱ ስለታመነበት ነው ብለዋል። እንግዲህ ተፈናቃይ የትኛውን ቦታ ላይ ሲሄድ የመጣውን ተፈናቃይ የኢትዮጵያ ዜጋ እንደመሆኑ መጠን ተቀብሎ ተንከባክቦ ቢቻል ወደ ቦታው መመለስ ካልቻለ ደግሞ ግለሰቡን እያወያዩ እንደየአቅማቸው የስራ ስምሪት እንዲያደርጉ ማድረግ የመላ ኢትዮጵያውያን ነው ብለን እናምናለን። በአካባቢ የሚካጠራል ብለን አናስብም። ከዚያ አኳያ ባለፈው የተፈጠረውን ምንም ዝግጅት ሳይኖረው ከተማው አካባቢም ቀድሞም ሳይነገር መኪና ተዘጋጅቶ ፓትሮል ተዘጋጅቶ ወደ ደብረ ብርሃን ጉዞ ማድረግ አለባቸው ተብለው የመጡ ነበረ። እንዲህ አይነት ደግሞ ከአንድ ቦታ አዲስ አበባ አካባቢ ነው ተከማቹ የተባለው። ከዛ ከተከማቹበት ቦታ መኪና እንዲቀርብ ተደርጎ ፓትሮል እንዲዘጋጅ ተደርጎ ወደ ሰሜን ሸዋ ደብረ ብርሃን ጉዞ እያደረጉ ባሉበት ትክክል አይደለም ብለን ከሚመለከታቸው ጋር ተነጋገር። እነሱም ትክክል አይደለም ብለው አመኑ። መመለስ አለባቸው ብለው ወደ አሁኑ መልሰው ይዘው እንደሄዱ ነው እንጂ እኛ በተናጠልም በማስም የሚመጡትን ሰዎች መልሰንም አናቅም፣ አንገላትንም አናቅም። ይህን ደግሞ ያሉና የተፈናቀሉ ሰዎች መናገር ይችላሉ። የመንግስት አካላትም ይህን ያውቃሉ። የባለፈው ግን አንድ አካባቢ የሰፈረን ኃይል ሰብስቦ መኪና አዘጋጅቶ ፓትሮል አዘጋጅቶ ወደ ሆነ አካባቢ ይዞ መሄድ ትክክል ነው ብለን አናምንም። ስለዚህ የትኛውን ቦታ ላይ ተፈናቅሎ የመጣን አካል አዲስ አበባ ቢሆን የኢትዮጵያ ነው፣ የጋራ ከተማ ነው። ባህር ዳር ቢሆን እንዲሁ ነው። ደብረ ብርሃንም ቢሆን እንዲሁ ነው። ደብረ ብርሃን ላይ ተፈናቅሎ የመጣን ሰው እኔ ፓትሮል አዘጋጅቼ መኪና አዘጋጅቼ ጭኜ ወደ ሌላ ቦታ ይዤ መሄድ ከሆነ ኢትዮጵያዊነቱ ምኑ ላይ ነው? ስለ ዜጋ ክብር ማሰብ ማለት ምኑ ላይ ነው? አንደኛ ያ እንዲቀበል የሚፈለገው አካባቢ ቅድመ ዝግጅት እንዲያደርግ ይነገረው ይገባል። አዳራሽ ሊያዘጋጅ ይገባል። ቢያንስ የሚመገቡትን ሊያዘጋጅ ይገባል። በድንገት እንደዚህ አይነት በማስ ለዛውን በፓትሮል ተጠርንፎ ወይም ደግሞ እንደዚህ አይነት ካለ የጸጥታ መዋቅር አጅቦ የሚሄድ ከሆነ ወደ መጡበት አካባቢ ነው እንጂ ሌላ ሴቦ ወደ ሆነበት አካባቢ ፓትሮል ላስቀድሞ ሰዎችን አጅቦ መላክ ትክክል አይደለም። ይህን ያነሳነው እውነት ለመናገር በጊዜውም ይህን የሰሙ የበላ አካላት ትክክል አለመሆኑን አምነው እንዲመለሱ አድርገዋል። የሆነው ይሄ ነው። ከዚህ የተለየ ነገር ምንም ነገር ነገ ከነማን ጋር ነበር የተነጋገራቸው? ያው የፌደራል ፖሊሶች ጋር ተነጋግረናል። እነሱ ወዳው ነው አክሽን የወሰዱት ትክክል አይደለም፣ ፋይተን እንፈታለን አሉ። ወደው እንዲመለስ ነው የተደረገ። ተፈናቃዮቹ ለሶስት ቀናት መኪና ላይ ከቆዩ በኋላ ዛሬ በኦሮሚያ ክልል አርሲ ዞን አሰላ አርባ ጉጉ መርሲ አምቦብምሳ ወረዳ ስብሰባ አዳራሽ ውስጥ መሆናቸውን ነግረውኛል። ከአካባቢው አመራሮች ጋር ሊነጋገሩ እንደሆነ ከነገሩኝ በኋላም ያለውን ሁኔታ ለማወቅ መልሼ ቢደውልም ስልካቸው ሊሰራልኝ አልቻለም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር፣ ለዘገባው። አድማጮች፣ ተከታዩ ርዕስ ደግሞ ምስራቅ ባሌ ውስጥ በተከሰተው ድርቅ ከአርባ ሺህ በላይ እንስሳት ማለቃቸውንና ሌሎች በሺህ የሚቆጠሩ እንስሳት ደግሞ ሞት አፋፍ ላይ ናቸው ሲል ዞኑ አስታውቋል። የዞኑ አርብቶ አደር ጉዳዮች ቢሮ ለአሜሪካ ድምፅ እንዳስታወቀው ድርቅ ያስከተለው ጉዳት ለመከላከል 86 ሺህ የሚደርሱ እንስሳት ወደ ደጋማው አካባቢ የኦሮሚያ ዞኖች እንዲሄዱ መደረጉንና ቀሪዎቹም ባሉበት ቦታ መኖና ውሃ እንዲቀርብላቸው ጥረት እየተደረገ መሆኑን አስረድተዋል። የባሌው ዞን ድርቅ የተከሰተው ከቦረናው ድርቅ በተቀራረበ ጊዜ ውስጥ መሆኑንም አመልክተዋል። አዲስ ቸኮል ነው የተከታተለው። በምስራቅ ባሌ ዞን በተከሰተው ድርቅ ከ46 ሺ በላይ እንስሳት መሞታቸውን ዞኑ አስታወቀ። የዞኑ የአርብቶ አደር ጉዳዮች ኃላፊ አቶ አሚና ልዬ ለአሜሪካ ድምፅ እንዳስታወቁት በዞኑ ተጨማሪ እንስሳት ሞት እንዳይከሰት የሚችሉትን እያደረጉ መሆናቸውን ተናግረዋል። አምስቱ ወረዳዎችና በሁለቱ ወረዳ ክፍል በተለይ በጊኒርና ጎሎልቻ የሚባል አለ። በከፊል ደጋማ ወረዳ ነው፣ በከፊሉ ነው። እሱም ይሄ ችግር የደረሰበት በአምስቱ ደግሞ ሙሉ ለሙሉ በዚህ በረሃብ የተጎዱ ናቸው። በእሱ ላይ ከአርባ ስድስት ሺህ ከብት በላይ ነው የሞተው። እንትኑን አቅርበን ማለት ነው ምግቡን የከብቶቹን ምግብ አቅርበን እነሱም እየተረዱ ነው ያሉት። የፈራ ነው አይደለም ማለት ነው። በአሁኑ ሰዓት እያየን ያለ ነው። በድርቁ የተነሳ ድጋፍ የሚሹ ዜጎችም ከሩብ ሚሊዮን በላይ ማለት ነው ከሁለት መቶ ሀምሳ ሺህ በላይ ደርሰዋል ብለዋል አቶ አሚን። በአሁኑ ሰዓት ቢያንስ ወደ ሁለት መቶ ሀምሳ አንድ ሺህ ስድስት መቶ ስልሳ ሁለት ሰው ተርቧል እኛ ባጣራ ነው። በምስራቅ ባሌ ዞን ብቻ ማለት ነው። በምስራቅ ባሌ ዞን ብቻ ማለት ነው። ስለዚህ ያንን ከሚመለከተው አካል ጋር ተነጋግረን የሚመለከተው አካልም መጥቶ በአካሉ አይቶ አጣርቶ ከእኛ ጋር ወደ ወረዳው ወርዶ በኦሮሚያ ደረጃም አስቸኳይ እርዳታ መጥቶ በምግብ በኩል በጣም አሪፍ እርዳታ ነው እየተደረገላቸው ያለው ማለት ነው። ባለፈው ሳምንት የአረማያ ዩኒቨርሲቲ ለዞኑ የመደበውን የአምስት መቶ ሺህ ብር የእንስሳት መኖና ሰብአዊ ድጋፍ በቡድን መሪነት ያደረሱትና በአርብቶ አደር ጉዳይ ተመራማሪ የሆኑት አቶ መሐመድ ሙሳ ከሞቱ እንስሳት ባሻገር በርካታ እንስሳት ከተኙበት ለመነሳት የሰው ድጋፍ እንደሚያስፈልጋቸው መታዘባቸውንም ተናግረዋል። የከብቶቹ ውሃ የነበራቸው ውሃዎች በጣም ደርቀዋል። የሚመግቧቸው እነዚህ ሳር ግሬዚንግ ላንድ ሬንጅ ላንድ የምንለው የሉም፣ ደርቀዋል። ከብቶቹ እንዳልኩ እያለቁ ነው በአይናችን ማየት እንደቻ ነው። አንዳንዱ ከብቶች ደግሞ መነሳት አይችሉም። እንግዲህ እንደነገሩን ወደ ስምንት ሺ ስምም አስራ ስምንት ከብት በሰው ድጋፍ የሚነሱ ከብቶች ናቸው። በምስራቅ ባሌ አምስት ቆላማ ወረዳዎች ሙሉ በሙሉ እንዲሁም ሁለት ወረዳዎች ደግሞ በከፊል የድርቅ ተጎጂ ሲሆኑ በምዕራብ ባሌ ደግሞ አራት ወረዳዎች በከፊል የችግሩ ሰለባ መሆናቸውን ነው። ከምዕራብ ባሌ ዞን የኮሚኒኬሽን ኃላፊ አቶ ዳዊት አውድሬ ያገኘነው መረጃ የሚያመለክተው በቦረናና ሶማሌ ክልል የተከሰተው ድርቅ ላለፉት አራት ወራት የመገናኛ ብዙሀን አጀንዳ ሆኖ የቆዩ ሲሆን የባሌው ድርቅ ግን ከቅርብ ጊዜ ወዲህ የተሰማው። ይህ እንዴት ሊሆን እንደቻለ የድርቁ ዋነኛ ተጎጂ የሆነው ምስራቅ ባሌ ዞን አርብቶ አደር ጉዳይ ኃላፊ አቶ አሜና ላይ ይናገራሉ። አንድ አመት አካባቢ ዝናቡ አዘነበ ጊዜውን ጠብቆ ሁለት ጊዜ ነበር የሚዘንበው እንደ ስራቅ ባሌ ዞን ሁለት ጊዜ ባለመዝነቡ ምክንያት ህዝቡ በጣም በተለይ ቆላማ ወረዳ የሚባለው በጣም ተጎድተው ነበር ማለት ነው። ከአንድ ወር በፊት ነበረ በጣም ድርቁ እንትን ያለው ማለት ልክ ቦረና ሲጀመር አካባቢ ነው የተጀመረው። እዚህም አካባቢ በኮሚኒኬሽንም ስናደርግ ነበረ ለሚመለከተው አካል ስናስታውቅ ነበረ። ፍራቻ በፊት አቅድን ነበር ድርቅ ሊከሰት ይችላል የሚል አዝማሚያም ነበረን፣ ግን እንደ ቦረና አልተሰማም። ትኩረት ሳይሰጥ ቆይቶ ወደ ሁለት ወር በፊት ነው አንጉዲ በየደረጃው ካሉ የመንግስት አካላት ጋር ተነጋግረን ትኩረት እንዲሰጥበት ያደረግ ነው። ድርቁን ከመከላከል አንፃር በቂ ሰብአዊ ድጋፍ እየቀረበ እንደሆነ የተናገሩት አቶ አሚን ለእንስሳት መኖና ውሃም ትኩረት ተሰጥቶ እየተሰራ ነው ብለዋል። ሆኖም እስካሁን በቂ አቅርቦት እንደሌለ ነው የተናገሩት። የውሃ ቦቴ ለመከራየት ቢፈልጉን ገበያ ላይ የሚከራይ ቦቴ መጥፋቱን ለአብነት ይጠቅሳሉ። በተለይ ከብት መኖና በውሃ በጣም እጥረት ነው ያለው በአሁኑ ሰዓት። ማለት ቦቴ ምናምን ቢቀርብለት የሚል የሚመለከተው ከኦሮሚያ ውሃ ቢሮ ጋር ተነጋግረን ነበር። ቦቴ ነው በገበያ ላይ የጠፋው። በጀትም ተበጅቶ ነበር እኛ ቦቴውን እንድናቀርብ ማለት ነው። የአረማ ዩኒቨርሲቲው ተመራማሪ አቶ መሀመድ ሙሳ በጊዜያዊነት ለእንስሳት የዋና መኖ አቅርቦት ከማድረግ ባሻገር እንስሳቱን ወደ ደጋማ የኦሮሚያ አካባቢዎች መውሰድን እንደ ተጨማሪ መፍትሄ ያቀርባሉ። የምስራቅ ባሌ ዞን በዚህ ረገድ አስቀድሞ አመርቅ ስራ እየሰራ እንደሆነ ነው አቶ አሚኒ የሚናገሩት። ከሰማንያ ስድስት ሺህ በላይ እንስሳት ወደ ደጋማ የኦሮሚያ አካባቢዎች እንዲሄዱ ተደርጓል ይላሉ። በአሁኑ ሰዓት በተለይ ባሌ እና በአርሲ ሻዋ አካባቢ ከአንድ ወር በፊት ነው የሰብል መሰባሰቡ ያጠናቀቁት። ወደዚህ እንዲመጡም አድርገናል ማለት ነው። ከብቶቹን እዛው አቆይቶ ከሚሞትባቸው ወደ ደጋማ ወረዳ እንዲያመጡ አድርገናል በብዛት ማለት ነው። ከአምስቱ ወረዳዎች ውስጥ ወደዚህ ያመጡም ብዙ አርብቶ አደሮች አሉ። من كل إنسان ቢያንስ ከሰማኒያ ስድስት ሺ ከብት በላይ ወደዚህ መጥተዋል። ከጊዜያዊ መፍትሄው ባሻገር በዘላቂነት ችግሩ ለመቅረፍ ዩኒቨርሲቲዎችና የጥናትና ምርምር ማዕከላት በአርበቶ አደሮች ዙሪያ ያደርጓቸው የተበጣጠሱ ጥናቶችን ማቀናጀት እና በጋራ የሚተገበሩበት ሁኔታ ማመቻቸት አስፈላጊ እንደሆነ ተመራማሪው አቶ ማህመድ ሙሳ ይናገራሉ። በዚህ ረገድ በአሁኑ ሰዓት በኦሮሚያ ደረጃ የተወሰኑ ዩኒቨርሲቲዎች ተቀናጅተው ለመስራት ጅምር መኖሩንም ተመራማሪው አቶ ማህመድ ይናገራሉ። ትልቅ ፕሮጀክት ኦሮሚያ ውስጥ ባሉ ዩኒቨርሲቲ ንግግር ይህንን ትልቅ ፕሮጀክት ቀርጸን በአምስት ዩኒቨርሲቲ መደወላቡ ዩኒቨርሲቲ ሀረማያ ዩኒቨርሲቲ ኦዳቡልቱም ቡልቱም አርሲ ዩኒቨርሲቲ በእነዚህ ዩኒቨርሲቲዎች ኢንክሉዲንግ ቡሌሆራ ዩኒቨርሲቲ ጉጂና ቦረና ላይ ሰጥቶ ነበር ሀረማያ ዩኒቨርሲቲ ደግሞ በዚህ በምስራቅ ሐረርጌ አርብቶ አደሮች ላይ ኦዳቡልቱም ቡልቱም ደግሞ በምዕራብ ሐረርጌ ባሌ ደግሞ

በአፍሪካ ቀንድ የበልግና ምህር ዝናብ ባለመዝነቡ የተከሰተው ድርቅ ከ13 ሚሊዮን በላይ አርብቶ አደሮችን ለችግር መዳረጉን፣ በኢትዮጵያም ከሁለቱ የባላዊ ዞኖች ባሻገር በሶማሌ ክልል ዘጠኝ ዞኖች በኦሮሚያ ክልል ቦረና ዞንና በአጎራባች የደቡብ ክልል ዞኖችም ድርቁ መከሰቱን፣ በዚህም በመቶ ሺዎች የሚቆጠሩ እንስሳት መሞታቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው አመሰግናለሁ። አድማጮች ተከታዩም በዚያው ባሌ የሚያቆየን ርዕስ ነው። ትላንት በምስራቅ ባሌ ዞን ጎሎልቻ ወረዳ የዞኑ የማዕድን ጥናት ቢሮ እያካሄደ ከነበረበት ስፍራ ላይ ያለ ፈቃድ የማዕድን ፍለጋ ላይ የነበሩ ሰባት ሰዎች ህይወታቸው ማለፉን የጎሎልቻ ወረዳ የኮሚኒኬሽን ጉዳዮች ኃላፊዎች ተናግረዋል። አቶ ሸለማ ተጫኔ የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። የሟቾች አስከሬን በነዋሪዎች ከወደቁበት ቦታ ተቆፍሮ መቀበሩን አስረድተዋል። ለዝርዝሩ ገልሞ ዳዊት። የጎሎልቻ ወረዳ የመንግስት ኮሚኒኬሽንስ ቢሮ ኃላፊው አቶ ሸለመ ተጫነ አደጋዊ የተከሰተው በምስራቅ ባሌ ዞን ጎሎልቻ ወረዳ ቡላላ ካጃዋ ቀበሌ ባሶዲማ በመባል ልዩ ቦታ መሆኑን ተናግረዋል። በዚህም ፍቃድ ሳይኖራቸው በማዕድን ቁፋሮ ላይ ከነበሩት የማዕድን ቁፋሮ ቦታው በላያቸው ላይ በመደርመሱ የሰባት ሰዎች ህይወት አልፈዋል ብለዋል። ናኖ ጋራ ኩባዮ ጀሙት ናና ቦቶና ኩባዮ ተራራ በሚባል ቦታ ነው ክስተቱ የተፈጠረው። ቅርብ ጊዜ የማዕድን ሚኒስቴር እና የምስራቅ ባሌ ዞን የማዕድን ጽሕፈት ቤት በአካባቢው የማዕድን ፍለጋ ስራ ጀምረው ነበር። የሁለቱ አካላት የማዕድን ባለሙያዎች በቦታው ተገኝተው ናሙና ወስደው ነበር እና የምርምሩ ውጤት ይፋ ሳይደረግ ነው የቀበሌው ነዋሪዎች ተደራጅተው ወደ ማዕድን ፍለጋ ቁፋሮ የገቡት። በዚህን ጊዜ በቦታው ያለው አፈርና ድንጋይ በሰዎች ላይ ተደርምሶ የስድስት ሰዎች ህይወት ወዲያው ሲያልፍ የአንድ ሰው ህይወት ደግሞ ወደ ሐኪም ቤት እየተወሰደ ሳለ አልፏል። በአጠቃላይ የሰባት ሰዎች ህይወት በዚህ አደጋ አልፏል። አቶ ሸለመ ጉዳት የደረሰባቸው ሌሎች 11 ሰዎችም በግንዲር ሆስፒታል ህክምና በማግኘት ላይ መሆናቸውን ጠቁመዋል። የጸጥታ ኃይሎች ሰዎቹ ፍቃድ ሳይኖራቸው በማዕድን ፍለጋ ሥራ ሲሰማሩ ለምን እርምጃ አልወሰዱም ለሚለውም የሚከተለውን ምላሽ ሰጥተዋል። ቤከምቲ ዋጅረ ሚሶማ አልቡዳ አና ያለ ወረዳውና የምስራቅ ባሌ ዞን የማዕድን ጽህፈት ቤት እውቅና ነው። ወጣቶቹ በዚህ ስራ ላይ የተሰማሩት በሕግ ተደራጅተው የተሰጣቸው እውቅናም የለም። ማዕድን ቁፋሮውን ከጀመሩ ከሁለትና ሶስት ቀን አይበልጥም። ባለኝ መረጃ የአካባቢው ጥበቃ በቀበሌ አስተዳደር ነበር ሲከወን የነበረው ከዋናው መንገድ ሩቅ ነው። የጸጥታ ኃይሎችም ሰዎቹን መከልከል አልቻሉም ነበር። በዚህም ምክንያት መሰል ድርጊት እንዳይከሰት በሚል አሁን ሰዎች ለጥበቃ ወደ አካባቢው ተልከዋል። በአደጋው የሞቱት ሁሉም በወጣትነት ዕድሜ ክልል ያሉ መሆናቸው የተነገረ ሲሆን የኦሮሚያ ክልላዊ መንግስት አስተዳደርም በሰዎች ሞት ሀዘን እንደተሰማው ትላንት ባወጣው መግለጫ ጠቅሷል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ። አመሰግናለሁ ገልሞ ለዘገባው። አድማጮች አሁን በተከታዩ ርዕስ ደግሞ ወደ አንድ ዓለም አቀፍ ጉዳይ ነው የምናምረው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሩሲያ ዓለም አቀፉን ሕግ በመጣስ ዩክሬንን መውረር ጀምራለች ሲሉ ሩሲያን ከምዕራቡ ዓለም የፋይናንስ መረብ ነጥለዋታል። በትላልቅ ባንኮችም ላይ ማዕቀቦችን ጥለዋል። ዩናይትድ ስቴትስ፣ የአውሮፓ ሕብረት፣ እንግሊዝ፣ ካናዳና ጀርመን ሁሉም ትላንት በወሰዱት እርምጃ ከፍተኛ ማዕቀቦችን መጣላቸውን ነው ያስታወቁት። ዩክሬን ማዕቀቦቹን የምትደግፍ መሆኑን በመግለጽ ይሁን እንጂ ፑቲንን ከቀጣይ እርምጃዎች የሚያስቆሙ መሆን ይኖርባቸዋል እርምጃዎቹ ነው ያለችው። የአሜሪካ ድምፅ ዘጋቢ ሲኒሴን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል። ዩክሬናውያን የተቃጣባቸውን የሩሲያን ወታደራዊ እርምጃ ለመመከት በሚጣጣሩበት ወቅት ፕሬዚደንት ባይደንም ሩሲያን በማውገዝ ቀውሱን አስመልክቶ የራሳቸውን እርምጃ መውሰድ ጀምረዋል። ፕሬዚደንት ፑቲን ከዱሞው ምክር ቤታቸው ሆነው በጠየቁት ፈቃድ እንደጠቆሙት ሩሲያ ዩክሬንን መውረር የጀመረችበት ወቅት ነበረ። ፕሬዚደንት ባይደን የመጀመሪያውን ዙር እርምጃቸውን የጀመሩት በሁለት ትላልቅ የሩሲያ ባንኮች እና ከአገዛዙ ጋር በቅርበት ይሰራሉ ባሏቸው በርካታ ባለሀብቶች ላይ ማዕቀብ በመጣልና ሌሎች እርምጃዎችን በመውሰድ ነበር። በሩሲያ መንግስት የውጭ ምንዛሬ የብድር ዋስትናና የዕዳ ግብይት ላይ ሁለገብ የሆነ ማዕቀብ ተግባራዊ እያደረግን ነው። ያ ማለት የሩሲያን መንግስት ከምዕራብ ሀገሮች የፋይናንስ ምንጭ እንዲነጠል ያደርገዋል። ስለዚህ ከእንግዲህ ከምዕራቡ ዓለም ጋር የንግድ ልውውጥ ማድረግ ወይንም በእኛም ሆነ በአውሮፓ ገበያ አዲስ የብድር ዋስትና ወይም ዕዳ መገበያየትም ሆነ ገንዘብ ማሰባሰብ አይችልም። ፕሬዚደንት ባይደን የሩሲያን ወረራ በመቋቋም የኔቶ አባላት ኅብረት ወሳኝ መሆኑን አጽንኦት ሰጥተውታል። ቀደም ሲል የጀርመኑ መሪ ቻንስለር ኦላፍ ስኮሎዝ የሰጡትን ቃል በማጉላት ዩናይትድ ስቴትስ ከሩሲያ ወደ ጀርመን የተዘረጋው የኖርድ ስትሪም ሁለት የጋዝ መስመር ተግባራዊ እንዳይሆን ከጀርመን መሪዎች ጋር በቅርበት እየተነጋገረች መሆኑንም ባይደን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዋሽንግተን ላይ ከዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ጋር ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በዚህ ሳምንት ይደረጋል የተባለው ውይይት እንደማይኖር አስታውቀዋል። አሁን ሩሲያ ወረራ መጀመሯን ተመልክተናል። ሩሲያ ሁሉንም ዲፕሎማሲያዊ ጥረቶች አለመቀበሏን ግልጽ አድርጋለች። ስለዚህ ካሁን በኋላ በዚህ ሰዓት ስብሰባውን ማድረግ ምንም ትርጉም አይኖረውም። የአውሮፓ ሕብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል በሩሲያ ላይ የተጣለውን አዲስ ማዕቀብ አስታውቀዋል። ይህ ማዕቀብ ሞስኮን በከፍተኛ ደረጃ ይጎዳታልም ብለዋል። ዛሬ ዓለም አቀፉን ሕግ በመተላለፍ የዩክሬንን የግዛት አንድነትና ለዋላዊነትን ለመጣስ ድምጻቸውን የሰጡ 351 የሩሲያ ዱማ ምክር ቤት አባላት ማዕቀብ ከሚጣልባቸው ዝርዝር ውስጥ እንዲካተቱ ተስማምተናል። ባለሙያዎች ለቪኦኤ እንደተናገሩት በሩሲያ ምክር ቤት ይሁንታ በውጪ ተግባራዊ የሚደረገው መጠን ሰፊው የሩሲያ ወታደራዊ እርምጃ በዩክሬን ያለውን ሁኔታ ለመለወጥ የሚፈልጉ መሆኑን ላሳወቁት ለፕሬዚደንት ፑቲን እጅግ ወሳኝ ወቅት ነው። ከጀርመን ማርሻል ፈንድ ማይክል ኪማግ እንዲህ ይላሉ። ፑቲን የነበረውን ሁኔታ በማጥፋት የሚከፈለውን ከፍተኛ ዋጋ ለመቀበል ፍቃደኛ ሆነዋል። ያ ዋጋ ማዕቀብ ሊሆን ይችላል። ምናልባትም ወታደራዊ እርምጃዎችን ተከትሎ የሚመጣ ከፍተኛ የደም መፋሰስም ሊሆን ይችላል። ዩናይትድ ስቴትስ የኔቶን ምስራቃዊ ክንፍ ለማጠንከር ተጨማሪ ወታደሮችን ወደዚያው እንደምትልክ አስታውቃለች። ዩናይትድ ስቴትስ፣ የአውሮፓ ህብረት፣ እንግሊዝ፣ ካናዳና ጀርመን ሁሉም ትናንት በወሰዱት እርምጃ ከፍተኛ ማዕቀብ መጣላቸውን አስታውቀዋል። አውስትራሊያና ጃፓንም ዛሬ በወሰዷቸው እርምጃዎች የማዕቀቡን ዘመቻ ተቀላቅለዋል። ዩክሬን ዛሬ ባወጣችው መግለጫ በሩሲያ ላይ የተጣሉት ማዕቀቦች የሚደገፉ መሆኑን ገልጻለች። ይሁን እንጂ ፈጥነው ውጤት የሚሰጡና የሩሲያን ፕሬዚደንት ከተጨማሪ እርምጃ እንዲታቀቡ የሚያደርጓቸው መሆን ይኖርባቸዋል ብላለች። የዩክሬን የውጭ ጉዳይ ሚኒስትር ባወጡት የትዊት መልእክት የመጀመሪያው ወሳኝ እርምጃ በትናንትናው ዕለት ተወስዷል። ስለሱ በጣም እናመሰግናለን አሁን ግፊቱ ፑቲንን ወደ ማስቆም ማደግ ይኖርበታል። ምጣኔ ሀብታቸውንና አጫፋሪዎቻቸውን ክፉኛ መምታት ያስፈልጋል። በጣም መምታት፣ አሁኑንም መምታት ብለዋል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ለጋዜጠኞች በሰጡት መግለጫ ሩሲያ ታንኮቿን ከዩክሬን ይገነጠላሉ ወደተባሉት ሁለቱ ግዛቶች ማንቀሳቀሷን ገልጸዋል። አያይዘውም ሁሉም ምልክቶች የሚያሳዩት ሩሲያ በዩክሬን ላይ ሙሉ ወረራ ለመፈጸም ዝግጅት ማድረጓን ነው ብለዋል። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮችና ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ቀዳሚ ስርጭት ወይም ቅንብር ነው የምናልፈው። በአፍሪካ ቀንድ የደረሰውን የድርቅ አደጋና ረሃብ ይመለከታል የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በአፍሪካ ቀንድ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ መጠን ማሳደጉን ኦክስፋም የተባለው ዓለም አቀፍ የረድኤት ድርጅት አስታውቋል። በዚህ ሳምንት ባወጣው መግለጫ አክሽን ኤጌንስት ሃንገር የተሰኘ ሌላ ተቋም ደግሞ ረሃብን መዋጋት የሚንቀሳቀስ ድርጅት ነው። በቀጠናው ለአራት ተከታታይ ጊዜያት ዝናብ ወቅቱን ጠብቆ ባለመጣሉ በኢትዮጵያ በሶማሌና በኬንያ የሚገኙ 13 ሚሊዮን ሰዎች ከፍተኛ ከፍተኛ የምግብ እጥረት ገጥሟቸዋል ይላል። በዚህ ዙሪያ ስምኝሽ የቆየ የድርጅቱን የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ ጃሂር ማሊምን አነጋግራ ተከታዩን አሰናድታለች። በኮቪድ-19 ወረርሽኝ ምክንያት በአለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ህዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። አለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60 በመቶ የሚሆነው የዕለት ምግቡን ለማግኘት ይቸገራል ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሀንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑ የሆኑት ሀጅር ማሊም ያስረዳሉ። ዋነኛው ምክንያት በአስር ሺህና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ። ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል። ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ እያስከተላቸው ያሉትን አስከፊ ውጤቶች እያየን ነው ገበሬዎችን አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል። አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመን እና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው። ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኝን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል። ማሊም የሚሰሩበት አክሽን አጌንስት ሀንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊየን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል። ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠን ነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከአንድ ሺህ ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ አንድ ሺህ ዶላር እጅግ በጣም ብዙ ገንዘብ ነው። ስድስት ቤተሰቦችን ለስድስት ወር ማኖር ይችላል። አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው ሶስት አራተኛ ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖን መቀነስ ይቻላል ብለው ያምናሉ። የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15 ከመቶ ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም አርባ የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች፣ መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለግሩም ዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የእርቡ ምሽት ዝግጅታችንን ነው። አሁን የአንዲት መንፈስ አነቃቂ ብርቱ ሴት ምግባር የሚተርግ ዝግጅት ነው የምናሰማችሁ። ወደ ጎንደርም ያሻግረናል። መምህርት በላይነሽ ሲሳይ ይባላሉ። በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት ያስተምራሉ። የአይን ብርሃናቸውን ያጡት ገና በልጅነታቸው ነው። የኢትዮጵያ ሴቶች አካል ጉዳተኞች ማህበር የጎንደር ቅርንጫፍ ሰብሳቢም ናቸው። በሚኖሩበት አካባቢ በግላቸው በሚያደርጓቸው ጥረቶች እጅግ በርካታ ሕጻናት የትምህርት ዕድል እንዲያገኙ፣ እንዲሁም አካል ጉዳተኞች ድጋፍና እርዳታ እንዲደረግላቸው በማገዝ ላይ ይገኛሉ። በእርሳቸው አማካኝነት ድጋፍ የሚያገኙ ወላጆችን ጨምራ መምህርት በላይነሽን አነጋግራ ኤደን ገረመው ተከታዩን አሰናድታለች። ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ ዕድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል። እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት ጋንጋ ገብሬን የምትባል ነው። እና ዓይነ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች በአንድ ላይ እየተጫወን ሳለ ድንገት የፀሐይ ነፀብራቅ መቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው፣ እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር ሕክምና መጠቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታል ትወስቴን ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች አለች፣ እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ዲግሪን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተርን እያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አድርገዋቸው በረጅም እንጨት ስጦ እንዲጠብቁ ልጅ እንዲያዝሉ ወፍጮ እንዲፈጩ እያደረጓቸው፣ አሁን አራቱም በህይወት የሉም። እና እኔ አንድ በልቤ ውስጥ የተቀመጠ ነበር፣ አካል ጉዳተኞች በተለይ ሴቶች፣ አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር። መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲገልጻሉ። ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ። ወደ ትምህርት ቤት አራት ተማሪዎችን ቦርዲንግ ወደ አስር ምናምን አስር አስራ አንድ አካባቢ ደግሞ እድሜያቸው ከአስራ አንድ ዓመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ፣ ልጁ አይነ ስውር ነው ተደብቋል። እናይቱ ጠላ ነው የሚሸጥ፣ ሰው ነገረኝ። ሄድኩ ከቤቷ ይሄ ልጅ እኮ ነገ ጠዋት ትልቅ ሰው ይሆናል። እኔ ተምሬ ነው ስለዚህ ይሄ ልጅ ወስጅ ላስገባው ያልኩኝና ካቶሊክ የሚባል አለ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ። አሁን አቃቢ ህግ ሆኗል። አቶ እንዳለው ለንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል። እሷም እያሰራች እኔም እያሰራው ነበረ። አጋጣሚ የማህፀን ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን፣ ንብረቴን ሽጬ እንትን አልኩኝ፣ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ። እነ እኔም ከስራ ነበር መሰራው ጠፋ እየጠፋ በወቅታዊ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆች ማሳድግበት ሳጣ ማስተምርበት አጣሁኝ፣ ማበላበት አጣሁ። እንዴት አርጌ ላሳድጋቸው? ምን ላብላቸው? ምን ላስተምራቸው? በምን ምኑ ከምን ላርጋቸው ይ ቀብሬ መጣሁኝ፣ ወይ ተረከቡኝ ምናምን ብዬ ስል አጋጣሚ ትዬ በላይች ነበረች። ኧረ እኔ ተረከቡኝ ምና ከምትል ብለማ፣ እሷም በል እሺ ብላ፣ ይኸው ልጆችን አጋጣሚ እንደ ድር ጉዳይ ሆኑ። የያዘችልኝ እኔ ነኝ እንጀራ እየጋገርኩኝ እንጀራ እየጋገርኩ እኔ ከቤት እያበሰልኩ አሁን ማሳድጋችሁ ያለ ው እሱ ጊዜ ስት መድኃኒዓለም ፈጣሪ ስጣትኝ፣ ሻንጣውን ገዝታ፣ ዩኒፎርምን ገዝታ፣ ደብተሩን ገዝታ ጫማውን ገዝታ ይኸው የረዳችልኝ ነው። በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸውን ልጆች ያሳድጋሉ። እነዚህን ሕፃናት ማሳድግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ ትምህርት ቤት መማር አለባቸው። ግን ሳስተምራቸው እንዴት ላድርግ ስላተኝ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር ሁለት ሺህ ብር ትሰጣቸዋለች። ይህን ይመስላል። እንግዲህ ትምህርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም። እኔ ምንም ድርጅት የለኝም ያለችኝን ደሞዝ በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት፣ አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይች ልጅ የጣሏት መንገድ ላይ ጣሏት። ምክንያቱም ቤተሰቦ የአካባቢው ሰው ምንድነው፣ በአራት ቀን ልዩነት ቤተሰቦች ወይም ሞተው ብለው ፈሩ። ለምንድነው የአራት አመት ልጅ ብንገድ ላይ የምተኛ ብዬሳለቅስ እስከ ፖሊሶች ፊት አይ የሚቀርባት ጠፍቶ እኮ ነው፣ እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ አልኳቸውና ተቀብዬ አሳደግኳት። አሁን ድግሪ ሶስተኛ ተመርቃ ያው ስራ አላገኘችም፣ ተመርቃለች። ግን እኔ አምስት ሳንቲም ከምንም አላገኘውም እኔ ከደሞዝዬ ብቻ ነው። በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቆርሴን በልቼ ከሆነ ምሳዬን ላልበላ እችላለሁ። አሁን በቤቴ ውስጥ ዘጠኝ ልጆች አሉ፣ የማሳድጋቸው አራት አሉ። መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ሕጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ። በእኛ በሰሜን አካባቢ በጣም ያልተነካ፣ ይሄን የምነግርሽ እዚህ ቅርብ ቅርብ ያለው ነው። አሁን በየዳ የሚባል ጃናሞራ የሚባል ያልተነካ፣ በጣም ብዙ አካል ጉዳተኞች፣ አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ፣ ግን ከሰው ጋር ነው የምሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቅርብ ቦታ ከሆነ ግን ችግር የለውም እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ። እኔ ተምሬ ነው እዚህ የደረስኩት። መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ የደረሱትንም ወስጄ እንደ ምሳሌ መናገር ይችላለሁ። በላይነት ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያገዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ወይዘሮ በላይነች ሲሳይን እናመሰግናለን። አድማጮች፣ ተከታዩ ዝግጅታችን ደግሞ ኢትዮጵያውያን በአሜሪካ ነው። ሕይወት መሐንዲስ የተከታዩ የአሜሪካውያን ኢትዮጵያውያን በአሜሪካ እንግዳችን በመድኃኒት ቅመማ ወይም ፋርማሲ ትምህርት ዘርፍ የተመረቀች ተፈጥሯዊ የውበት መጠበቂያ ምርቶችን የሚያመርት ድርጅት መስራች ናት። በቅርቡ በዘርፉ የመጀመሪያ ነው የተባለለትን ከጤፍ የሚገኙ ንጥረ ነገሮችን በግብአት የሚጠቀም የቆዳ ውበት መጠበቂያ ድርጅት ይፋ አድርጋለች። ሌሎች አስፈላጊውን ደረጃ አልፈው ለገበያ የዋሉ ኢትዮጵያውያንና አፍሪቃውያን አሻራ ያረፈባቸው ምርቶችንም አስተዋውቋል። ተያያዥ ጉዳዮችን ለማንሳት ሀብታሙ ስዩም ሕይወትን በስልክ መስመር አግኝቷታል። ስለ ድርጅቱ አመሰራረት በቅድሚያ ታስረዳለች። አስካላይት ፎርሚላን የጀመርኩት ከአራት አመት በፊት ነው እና ምናመርተው ከእጽዋት በሚገኙ ኢንግሬዲየንቶች መሰረት ያደረጉ ጥራታቸውን የጠበቁ የቆዳ መጠበቂያ ፕሮዳክቶችን ነው። ለምንድን ነው አስካላይት ፎርሚላ ያስፈለገው የሚል ጥያቄ ይነሳል። እሱም ምንድን ነው? በተለይ ጥቁር ና ብራውን ስኪን ላለን ሰዎች ማርኬት የሚደረጉ ፕሮዳክቶች በዓለም ዙሪያ እንግዲህ ብዙ ጥራት የላቸውም። በተለይ ሬጉሌሽን የሌለበት ሀገር ና ከፍተኛ ስታንዳርድ ያላቸው ጥራታቸውን የጠበቁ የእኛን የቆዳ ችግር የሚፈቱ ቆዳ መጠበቂያ ምርቶች ና ምናመርተው ማለት ላለፉት አራት ዓመት በጥንቃቄ እነዚህን ፎርሙላዎች ዲቨሎፕ እያደረግን የቆየ ነው። በመጨረሻ ላይ እንግዲህ ጤፍን ከጤፍ የሚወጡ አሚኖ አሲዶችን ወይም ፐፕታይድ ተብለው የሚታወቁ ጥረ ነገሮችን አውጥተን አቅርበናል ለአለም ማለት ነው። እንግዲህ ድርጅታችሁ ቀደም ብለሽ እንደጠቀስሽው ጤፍን እንደ ግብዓት የሚጠቀም የውበት መጠበቂያ ምርት ማምረት መጀመሩ ተሰምቷል። ጤፍን ለምን መረጣችሁ? ጤፍስ በምን ሁኔታ ነው ወደ ውበት መጠበቂያነት የሚቀየረው? ጤፍን የመረጥንበት ምክንያት ፎርሙላውን በማዘጋጀት ውስጥ ፓርቲሲፔሽን አለኝ እኔ እዚያ ውስጥ፣ እና እያንዳንዱን ነገር ስንመር ያው ብዙ ሊትሬቸሮች የሚጻፉ በሳይንስ የተደገፉ ነገሮችን ሬፍረንስ ስለምናደርግ ሁላችን፣ ሌሎችም ኬሚስቶችም እኔም አንድ ቀን እንደ አጋጣሚ ጆርናል ኦፍ ድራግስ ኤንድ ደርማቶሎጂ የሚባል አንድ ፕላትፎርም አለ። እሱ ላይ ስለ ኮሎይዳል ኦትሚል እያነበብኩኝ እያለ ኦትሚል ውስጥ ያሉ ንጥረ ነገሮችን ሳይ በጣም ከጤፍ ጋር ተመሳሰለብኝ እና እዛን እውነት ለመናገር እስኪ ስጤፍ ውስጥ ያለውን ነገር ላይ እና ያው ኢኖቬሽን ለሁሉም፣ አሁን ስኪን ኬር ውስጥ ሳይሆን በማንኛውም ኢንዱስትሪ ውስጥ ኢኖቬሽን ነው አይደለ? ቫሊዩ አድ የሚያደርገው ከሁሉም ነገር በላይ ስለሱ ማጥናት ጀመርን ማለት ነው እና ስናይ ፕሮቲን ኮንቴንቱ በጣም ከፍተኛ ነው ጤፍ ውስጥ እና እንዴት አድርገን ነው እስኪ ማውጣት የምንችለው? እነዚህ ናቹራል ፐፕታይድ የሚለው ላይ ፎከስ አደረግን እና የምንጠቀመው እንግዲህ ቅድም እንዳልኩት ጤፍ ውስጥ የሚገኙ እሰንሻል አሚኖ አሲዶች አሉ እነሱን እና ቫይታሚኖችን በማውጣት ነው ማለት ነው። ከጤፍ የሚሰራ ምርት ይፋ ካደረግሽ በኋላ ምን አይነት አስተያየቶች ደረሱሽ? ጤፍማ ለምግብ ብቻ ነው መዋል ያለበት ብሎ የተቃወመሽ ይበዛል ወይንስ ደግሞ አዲስ ነገር ለመሞከር የሚፈልገውም በዛው ልክ አለ። እውነት ለመና ካሰብነው በላይ ነው ሰው የተቀበለው። አንተ አሁን እንደጠየከው ሁለቱንም ኤክስፐክት አድርገናል። ምክንያቱም ያልተለመደ ነገር ኢንትሮዲስ ስታደርግ ሰው ስኬፕቲሲዝም አለ አይደል? ናሱን ጠብቀን ነበረ። ግን በደንብ ነው ቤሴዝ ያደረገው። እንግዲህ እሱ ምናልባት ከኛ ጋር የተገናኘው ክሬዲብሊቲ ያስፈልጋል አይደለ? በማንኛውም ኢንዱስትሪ ውስጥ እና ሜቢ እንግዲህ ክራይደብሊቲን እርን ያደረግንበት ቦታ ይኖር ይሆናል እርግጠኛ አይደለሁም ግን እስካሁን አይ ጤፍማ ለምግብ ብቻ ነው ብሎ የተቃወመ ገሰው አላጋጠመንም የውበት መጠበቂያ ምርቶችን የሚያመርቱ በርካታ ግዙፍ ተቋማት በአለም ላይ አሉ ለብዙ አመታት የቆዩ አንቺ አፍሪካ አሜሪካዊት ነሽ የኢትዮጵያውያን ስደተኞች ልጅም ትመስለኛለሽ ከነሱ ጋር ተወዳድሮ በገበያው ላይ ለመቆየት ምን ያክል ፈታኝ ነው ለስኬት ያበቁሽስ ልዩ ብልሃቶች ምንድን ናቸው ይሄንን ለሰዓታቶች ማውራት እንችላለን ሰው እንግዲህ እጥር አድርጌ ለመግለጽ እሞክራለሁ ልክ ነው አንተ እንዳልከው ትልልቅ ካምፓኒዎች ናቸው ኢንዱስትሪውን የተቆጣጠሩት፤ ኤስቲ ላውደር፣ ኤል ቪ ኤም ኤች፣ ሎሪያል፣ ዩኒሊቨር፣ ፕሮክተር ኤንድ ጋምብል። እነሱ ከስራቸው ትንንሽ ካምፓኒዎችንም ቢሆን ልክ አሁን የእኛ ካምፓኒም ሜይ ቢ ላይክ ኢን ፋይቭ ቴን ዪር የሆነ ማርኬት ሼር ሲኖረው እየመጡ እየገዙ እነሱ ናቸው የሚቆጣጠሩት። ልክ ነው። ግን ሰው የሚፈልገው ነገር አለ ማርኬቱ ላይ የሌለ ነገር ካለ ያንን ሴኪዩር ለማድረግ ኦፖርቹኒቲ አለ አይደል? ለትንንሽ ካምፓኒዎች እዛ ስፔስ ውስጥ ነው ያለ። ነው እኛ ሌሎች ተቋማት ያልደረሱባቸው ስፍራዎች እና ያልደረሱባቸውን ቦታዎች ነው ማለት ነው ትኩረት ያደረጋችሁ እሱን ነው እንግዲህ ያደረግ ነው ልክ ነው። አሁን በፋርማሲስት ነኝ እንግዲህ በትሬኒንጌ፣ እና አሁን ፋርማሴቲካል ኢንዱስትሪ ውስጥ ስታይ ለምሳሌ እያንዳንዱን መድኃኒት ሌፍሌት ውስጡ ፕሪስክራይቢንግ ኢንፎርሜሽን አለው እሱ እሱን ክሊኒካል ስታዲውን ብታይ ቁጭ አድርገህ በአብዛኛው ከሰባ ፐርሰንት ከሰባ አምስት ፐርሰንት በላይ ካውኬዥያን ክሊኒካል ሰብጀክቶች ነው። ይሄ የኢንዱስትሪው ስታንዳርድ ነው፣ ግን መድኃኒቱ ሲወጣ ለካውኬዥያኖች ብቻ አይደለም አይደል? ጥቁር ይጠቀመዋል፣ ሂስፓኒክ ይጠቀመዋል፣ አረብ ይጠቀመዋል፣ ነው ሁሉም ሰው ኤዥያን ሰው ይጠቀመዋል። እና ይሄ ያለ አሁን እየተሰራ ያለ ነገር ነው። ያ ማለት ልክ ነው ማለት ግን አይደለም። ሬፕሬዘንቴሽን ያስፈልጋል በሁሉም ኢንዱስትሪ ላይ ስኪን ኬርም ውስጥ እንደዛ ነው። ስኪን ኬር ቴስት የሚደረገው ታርጌትም የሚደረገው ለነጭ ቆዳ ነው። እኛ ደግሞ የራሳችን የሆነ ዩኒክ የሆነ ፊዚዮሎጂካል የሆነ ማርኬት ላይ የማናገኘው ፍላጎት አለ። ስለዚህ አንተ እንዳልከው ያንን ጋፕ ሚት ለማድረግ ነው እኛ እየሰራን ያለ ነው። ስለዚህ ልክ ነው፣ ቻሌንጂንግ ነው የሚሆነው። ቀላል ነገር አይደለም፣ ግን ትልቅ ኦፖርቹኒቲ ስለምናይ እንግዲህ እሱን ፐርሱ ለማድረግ ነው። ሁለተኛ ጥያቄ ደግሞ እንግዲህ ያንን ላይ ለመድረስ እና ስክሰስፉል ለመሆን እዚህ ኢንዱስትሪ ውስጥ አንቺ ምንድን ነው እየተጠቀምሽ ያለሽው ነገር ለሚለው ጥያቄ፣ በኢምፕሎይ ብቻ እነሱ በሚነግሩኝ ብቻ ሳይሆን የራስ ወይንም ፕሮፍ እያደረግኩ ነው። እያንዳንዱን እንቅስቃሴ የሚሄደው ማለት ነው። ለምሳሌ አሁን ስታየው እዚህ ስፔስ ውስጥ ትልልቅ ካምፓኒዎች ብቻ ሳይሆን ሴሌብሬቲዎች ይገባሉ። ሴሌብሬቲዎች ሲገቡ ስለ ኢንዱስትሪው የሚያውቁት ነገር የለም። በሌላ ሰው ነው ላይ የሚያረጉት አንዳንድ ነገር ክሌም ያደርጋሉ። ክሌም የሚያደርጉት ነገር እውነት አይደለም። አንደኛ ነገር ያው የእኔ ጠንካራ የሆነ የሳይንስ ባክግራውንድ፣ ሁለተኛ ነገር ደግሞ ያለው የራሱ አንነት ሚዲያል ነው። ገበያ ላይ አቬለብል ያልሆኑ ጥራት ያላቸውን ነገሮች ለኪናፍ ካበር ማድረጋችን፣ ከዛ ደግሞ ካምፓኒያችን ውስጥ ያሉ ጠንካራ ሌላ ፕሮፌሽናሎች የእነሱን እውቀትና ተሞክሮ እየተጠቀምን እንግዲህ ለማድረግ ነው አላማችን። እንግዲህ አሁን ኤፍን እንደ መሰረት የሚጠቀም የውበት መጠበቂያ ምርት ማምረት ጀምረሻል፣ ወይም እንዲመረት አድርገሻል። በቀጣይ ዓመታት ውስጥ ልታሳኪው የምትፈልጊው ግብ፣ ልትደርሽበት የምትፈልጊው ህልም ምንድን ነው? እንግዲህ ያው ኖርዝ ስታር እየተባለ እንደሚገለጸው በእሱ አሁን ስትሄድ የኛ የአልቲሜት ቪዥናችን የአስካላይትን በፕሪሚየም ብራንድ ካታጎሪ ውስጥ የኢትዮጵያ መሰረት ያለው እና የኢትዮጵያን ታሪክ የሚተርክ ምናልባትም ካየህ ብራንዳችን ውስጥ ብዙ ሴቶች ጣይቱ ያለን ስለ ከዛም ደግሞ ፋውንዴሽን አለን ቤተሰብ የሚል ለሴቶች ኤምፓወርመንት የሚሆን ስራ ነው የምንሰራው። ስለዚህ ቪዥኑ ስታንዳርዱን የጠበቀ ወይም ከስታንዳርዱም ከፍ ያለ ፕሪሚየም የሆኑ ፕሮዳክቶችን ከኢትዮጵያ በሚገኝ በጤፍ መሰረት ያደረጉ የቆዳ መጠበቂያ ፕሮዳክቶችን ለዓለም ማቅረብና ቅድም ጋፕ አለው እንዳልነው ያንን ጋፕ መሸፈን በዛም ውስጥ ከችግር የወጣ ከእርዳታ የወጣ ሪች የሆነ ካልቸር እንዳለን እና ራሳችንን ሰስቴን ማድረግ እንደምንችል አዋን ስፓረታይም ያንን ለመተረክ ነው የኛ ህልምና ቪዥን። እጅግ በጣም አመሰግናለሁ ሕይወት ዮሐንስ። አስካላይት ፎርሚላ ስለተሰኘው የውበት መጠበቂያ አምራች ድርጅት እንዲሁም ደግሞ ስለ ሌሎች ተያያዥ ጉዳዮች ስላነሳን ስላወራሽን በጣም እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። መልካም ምሽት ይሁንልሽ። እኔም አመሰግናለሁኝ። አብጣም አገኘሁ። የአስካላይት የተሰኘው ድርጅት መስራችዋን ሕይወት ዮሐንስን እኔም ላመስግንና ከሀብታሙ ስዩም ጋር የምሽቱን ስርጭት ወደ ማገባደዱ ላምራ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 31 ሜትር ባንዶች ለረቡ ምሽት ያዘጋጀው የምሽቱ ዝግጅታችን እዚህ ላይ ተጠናቀቀ። ያስተናገድኳቸው አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ምሽት ሶስት ሰዓት ላይ እንመለሳለን። አሁኑ ሰላም በእኔ በኩል ደናደሩ Thank you.